The Voice of America. በኢትዮጵያ ለ23 ቀናት ተቋርጦ የነበረው የኢንተርኔት አገልግሎት ተከፍቷል። ከመቀሌ ሙልጌታ አጽበሀ የሚከተለውን ዘገባ ልኮልናል። ከ23 ቀናት በፊት ታዋቂው ድምፃዊ ሀጫሉ ህንዴሳ መገደሉን ተከትሎ በመላ ኢትዮጵያ የኢንተርኔት አገልግሎት ተዘግቶ ነበር። ከዛሬ ሁለት ረፋድ ጀምሮ በትግራይ ክልል ጨምሮ በሌሎች የኢትዮጵያ አካባቢዎች የኢንተርኔት አገልግሎት በብሮድ ባንድና እንዲሁም በሞባይል ዳታ ዳግም ተከፍቷል። በሌሎች የኢትዮጵያ አካባቢዎች በድሬዳዋ፣ ጅግጅጋ፣ አዳማ፣ ባህር ዳርና ሐዋሳ ኢንተርኔት ዳግም እንደተከፈተ ማረጋገጥ ችያለሁ። በአዲስ አበባ ከሳምንት በፊት ኢንተርኔት በብሮድባንድ መጀመሩ ይታወቃል። እንደነ ፌስቡክ ያሉ የማህበራዊ መገናኛ በቪፒኤን ብቻ እየሰሩ ናቸው። ሌሎች የኢንተርኔት አገልግሎቶች ግን በተለመደው መንገድ እየሰሩ ይገኛሉ። የኢንተርኔት ዳግም መከፈቱን ተከትሎ በማህበራዊ ሚዲያ ሰዎች ደስታቸውን እየገለጹ ያሉ ሲሆን፣ ዳግም እንዳይዘጋ ግን ጥርጣሬያቸውን እየገለጹ ይገኛሉ። በኢንተርኔት መጥፋት ምክንያት ላለፉት 23 ቀናት ሪፖርቶች በስልክ ብቻ ሳቀርብ ቆይቻለሁ። ለአሜሪካ ድምጽ ሙልጌታ አጽብሃም መቀለ